ጎንደር ከተማ ውስጥ በመገበያያ ቦታነት ረዥም ጊዜ እንዳስቆጠረ የሚነገርለትና በተለምዶም ቅዳሜ ገበያ ተብሎ የሚጠራው የገበያ ቦታ ትናንት ምሽት በደረሰ የእሳት አደጋ ወደ 420 ሱቆች ሙሉ በሙሉ መውደማቸው ተዘግቧል። የአሜሪካ ድምፅ ያነጋገራቸው መደብሮቻቸው የተቃጠሉባቸው ነጋዴዎች መንስኤው ሆን ተብሎ የተደረገ ሊሆን እንደሚችል ጥርጣሬ አለን ይላሉ። እሳቱን ተቆጣጥሮ ንብረቱን ከውድመት ማትረፍ ያልተቻለው በመንግስት ታጣቂዎች ተኩስ ምክንያት ነው ሲሉም ይከሳሉ። የክልሉ መንግስት ቃል አቀባይ በበኩላቸው እሳቱ በምን እንደተነሳ እንዳልታወቀ፣ ሕዝብና መንግስት ባደረገው ርብርብም እሳቱ ሊጠፋ ችሏል ነው የሚሉት። ለዝርዝሩ ጽዮን ግርማ በተለምዶ ቅዳሜ ገበያ በሚባለው የሚታወቀው የገበያ ቦታ በጎንደር ከተማ በቂርቆስ ክፍለ ከተማ ቀበሌ ሰባት ቀጠና ሶስት ውስጥ አራዳ እየተባለ ከሚጠራው የከተማው እምብርት አቅራቢያ የሚገኝ ትልቅ የገበያ ቦታ ነው። በአካባቢው ለረጅም ጊዜ የሰሩ ነጋዴዎች የገበያ ቦታው ከተመሰረተ ምናልባትም ከሀምሳና ከስልሳ ዓመት በላይ ሊሆነው እንደሚችል ይገምታሉ። በትላንትናው ዕለት ምሽት አራት ሰዓት ከ20 አካባቢ በዚህ የገበያ ቦታ ከፍተኛ የእሳት አደጋ ተከስቶ ሙሉ በሙሉ መውደሙን ነጋዴዎች ይናገራሉ። ወጣት ስለሺ ፋሲል የቤተሰቦቹ ሱቅ በዚህ የገበያ ቦታ እንደነበር ገልጾ ሱቁን ከእርሱ እድሜ እኩል እንደሚያውቀው 25 ዓመት እስኪሞላው ያሳደገው እንደሆነ ገልጾልኛል። ሁላችንም ሂደን ነበር ገና እሳቱ እየተነሳ ነው። እኛ ደግሞ ቢያንስ የተረፉትን ንብረታችን እናሸሽ ባን ሰዓት ወታደሮች ከቦ አይቻልም ብሎ ሁሉ እስኪበላ ቁመን እያየን ነበር። እዛ ነበር እኛ ሄደን ነበር። ለምንድን ነው የከለከሏችሁ? እንዴት ነው የከለከሏችሁስ? በቃ እንግባ ንብረታችን እናውጣ ነው እኛ እያልን የነበረው ግን እነሱ አይቻልም። በቃ ይህን ሆን ብዬ የማስበው ራሳቸሁ ያቃጠምት ነገር ነው ብዬ ማስብ እንዲያም እስኪበላ ቁመን ንብረታችን ነው እኛ እየተመለከትን የነበረው። ምናልባት አደጋ እንዳይደርስባችሁ ብለው ይሆን እንዲህ አደጋ? እኛ እኮ አደጋ ያልደረሱት ቦታ ላይ ነው እቃዎችን እናውጣ እያልን የነበረው። እነሱ አይቻልም ብለው በእኛ ላይ ብሬን እና ድሽቃ በመያዝ ማለት ነው የከባድ ከባድ መሳሪያዎችን በመያዝ እንዳንጠጋ ነው ሲያደርጉ ነው የነበሩ። እነሱስ ለማጥፋት አልሞከሩም? እንደሱ እያደረጉ እንዳለ ዙሪያውን ከቦ እየተኮሱ ነው የነበር እንጂ ማንም የተጠጋ የለም። እኛ ንብረታችን ለማትረፍ ያልተያያዙት ቦታዎችን ማዳን እንችል ነበር። በሳ እቃችን እናውጣ ብንል በጥይት ሊመቱን ነው። በቃ አይናችን እያየ ንብረታችን ተቃጠለ። ለምንድን ነው እነሱ ሊያቃጥሉት ይችላሉ ብለው የጠረጠርከው? እኔ የጠረጠርኩትም እስከ ዛሬ ሲ ዘበኛ ያለው ድርጅት ነው። ምንም አይነት ሳት የሚፈጠርበት ምክንያት ይኖራል የሚል ግምት አልነበረኝም። እንደገና ደግሞ ካምፕ ሆኗል። በጥቅሉ ትምህርት ቤቱ እና ትምህርት ቤቱ ላይ መንገድ በመዝጋት ዳር አስራ አንድ ትምህርት ቤት አሁን አሐራ ቤተ ክርስቲያን፣ አማኔል ቤተ ክርስቲያን ጸዳ ላይ በመሆን በየ አስር አስር አስር ሜትሩ እየተፈተሽ መታወቂያ እየተጠየቅሽ መሳሪያ ካያሽ እየተቀማሽ ነው ምትሄድ። እና ይሄን ነገር ሲያደርጉ አንዱ መሳሪያን አልሰጥም በማለት ሲታኮሳቸው ነበር ያመሸ። መሳሪያው የተመዘገበና ህጋዊ የሆነ መሳሪያ ነው። ከዛ ወታደሮች ደሳለኝ ትምህርት ቤት የሚባል ላይ የሰፈሩት ወደ አራዳ በዚህ አድርገው ሲሄዱ ነው የነበር። እንደገና ደግሞ እዛ አካባቢ የሙስሊም እንትኖች ይበዛሉ። ሱቆች ሰማንያ ፐርሰንት ከመቶ የሙስሊም ሱቅ ነው የሚበዛ። ሙስሊሞች በአረፋ በዓል ማለት ነው እጃቸውን በማጣመር ታስረናል የሚል ድምፅ ስላሰሙ ከተገዳ በኋላ ባልጠበቀው ድርጊት ላይ ድምፃቸውን ስላሰሙ ሙስሊም ህብረተሰብ ላይ እየተበቀላቸውም እየተበቀለንም ነው ያለንን። እኛ ደግሞ ሙስሊም ወንድሞቻችን ሲመቱና ሲቃጠሉ ዝም ብለን የምናይበት ዓይንም የለንም። ለዚህ ሙሉ በሙሉ ተጠያቂ መንግስት ነው። ለዚህ ወይዘሮ መስታወት አለህኝ የተባሉ ነጋዴ ስማቸውን ቀይረን እንድንጠቀም ስለጠየቁን የተቀየረ ነው። ይህን ሱቅ ከአያታቸው ሲወራረስ እንዳገኙት ይናገራሉ። ገበያው ከአነስተኛ የዕለት ዕለት መጠቀሚያ ነገሮች አንስቶ የተለያዩ ልብሶች፣ ብረታ ብረት፣ የተለያዩ ቁሳቁሶች የሚሸጥበት የታወቀ የገበያ ቦታ እንደነበር ይገልጻሉ። ይህ የገበያ ቦታ ከዚህ ቀደም ለሶስት ጊዜ ያህል የቃጠሎ አደጋ ደርሶበት በአካባቢው ማህበረሰብ በወጣቶችና በእሳት አደጋ ማጥፊያ ሰራተኞች ርብርብ ከሁለት ሱቆች ሳያልፍ እሳቱን ማጥፋት እንደቻሉ ገልጸው፣ የአሁኑ ግን ይለያል ይላሉ። ከአድማው ጀምሮ ሰው ብዙ እቃ ወጥቶ ቤቱ ይዞ ነው ያለው ግማሹ ያወጣል ግማሹ ይመልሳል እንዲህ እያልን ነው በቃ የኖር ነው እስካሁን ማለት ነው ያልመለሰም አለ በወሬ ደረጃ በ ሲወራ ነበረ እረ ቅዳሜ ገበያ እናቃጥለዋል ተብሏል እና ተጠንቀቁ ሚልም አይጠፋም እንደዚህ እውነት ይሆናል አላለም እንጂ በወሬ ደረጃ ሲወራ ነው የከረመው ማን ነው እናቃጥለዋለን ያለው ማንነቱን አላውቅም። በወሬ ግን እንደዚህ አካባቢ ሰው ሲያወራ እንዲህ ተብሏል እና ተጠንቀቁ ነው በቃ። ማን እንደሆነ በምን ታውቂያለሽ? እንዲህ ይሉናል፣ ግን እንደዚህ እውነት ይሆናል አላልነውም። ለምንድን ነው እሳቱ ያልጠፋው በሰዓቱ? በቃ አምቡላንስ አንድ አምቡላንስ ናት፣ ትመጣለች ውሃ ጨረስኩ ብላ ትሄዳለች። ጨርቅ ስለሆነ አካባቢ የተነሳበት እየባሰው እንጂ እየጠፋ አይደለም የሄደው። አሁን ደግሞ በአምቡላንስ ሳይሆን በቃ ስላለቀ ነው፣ ተቃጥሎ አካባቢ ስላለቀ ነው ያለቀው እንጂ በውሃው አይደለም። ወይዘሮ መስታወት በጣም ቅርብ አካባቢ የነበሩ ሰዎች በየሱቃቸው ገብተው የተወሰነ ዕቃ ማውጣት እንደቻሉ ገልጸው በርካታ ፖሊሶች ስለነበሩ የትኞቹ እሳቱን እንዳይጠፋ እንደሚከላከሉ የትኞቹ ንብረት እንዳይዘረፍ እንደሚጠብቁ ለመለየት እንዳልተቻለ በአጠቃላይ ቦታው ላይ ትርምስ እንደነበር ይናገራሉ። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በጎንደር ከተማ በገበያ ቦታው ላይ የደረሰው ቃጠሎ የአካባቢው ማህበረሰብና መንግስት ባደረጉት ከፍተኛ ርብርብ እሳቱ መጥፋቱን ይናገራሉ። ገበያው መቃጠሉን ወደ አራት መቶ ሀያ ያህል ሱቆች በትናንትናው ሌሊት መቃጠላቸው ያው ይታወቃል። የክልል አመራርም ንብረታቸው የተቃጠለባቸውና የወደመባቸውን ወገኖች እያወያዩ ነው ያሉት እና ሊቋቋሙና ሊደገፉ በሚችሉበት ጉዳይ ላይ ውይይት እየተደረገ ነው። ከዛ ውጭ እስካሁን ባለው ጊዜ ምክንያቱና በቃጠሎ የደረሰው ጉዳት በተለይም በሀብትና በንብረት ምን ያህል ይገመጣል የሚለው በውል አልተለየም። ነገር ግን ተቃጥሏል። ጉዳት ደርሷል። አደጋው ንብረት ካወደመባቸው ሰዎች ውስጥ የአሜሪካ ድምጽ ያነጋገራቸው አደጋው በምን እንደደረሰ ባይታወቅ እንኳን በበቂ ሁኔታ መከላከል አልተደረገም፣ ሕብረተሰቡም እንዳያጠፋ ተደርጓል ያሉትን ጠቅሼ አቶ ንጉሱን ጠይቂያቸው ነበር። የመከላከል ስራ ተሰርቷል። አካባቢው ያለ የአየር መንገድ የእሳት አደጋ መከላከያ፣ እንደዚሁም የከተማው የእሳት አግደጋ መከላከያ መኪኖች እና ህብረተሰቡም በእጁ ያለውን እሳት ሊያጠፋ የሚችል ማንኛውንም ነገር ተጠቅሞ ሙከራ አድርጓል ነገሩ ግን ከቁጥጥር በላይ ሆኖ እነዚህም ያህል ጉዳት አድርሷል በዛው ቃጠሎም በቁጥጥር ስር በመዋሉ ጉዳት ያልደረሰባቸው አካባቢዎች አሉ ህብረተሰቡና መንግስት ባይረባረብ ኖሮ ከዚህ የላቀ ከፍተኛ ጉዳት ያደርስ ነበረ የመከላከል ስራ ተሰርቷል አቶ ንጉሡ ያነጋገርናቸው ሰዎች አልተረባረብንም ነው የሚሉት። የተለያዩ ነጋዴዎች አነጋገር የነበር ዛሬ ና አብዛኞቹ የሚሉት ቆመን እያየን እኛ ነው የተቃጠለው። የተወሰነ አንድ መኪና ይመጣል ይሄዳል እንጂ እኛ ርብርብ አላደረግንም። ከዚህ በፊት ሶስት ጊዜ ተቃጥሎ ሁለት ብሎክ አጥፍተናል፣ ጠፍቷል እሳት። ይሄኛው ግን እያየ ነው ንብረታችን ወደመ ነው የሚሉት። በእኛ በኩል ያለን መረጃ ህብረተሰቡ በእጁ ያለውን ውሃ ይዞ እንደቀረበና መቀላ ለመከላከል ሙከራ እንዳደረገ ከዛም ባሻገር ደግሞ የከተማ አስተዳደሩ የእሳት አደጋ እና በአካባቢ ያለውን አማራጭ በሙሉ ተጠቅሞ እሳቱን ከዚህ የከፋ ጉዳት ሳያደርስ ቁጥጥር ማድረግ ይቻል ነበር። ይሄን የህዝቡን ሀብትና ንብረት የሚያጠፋ አደጋን መልሶ ራሱ ህዝቡን አስተባብሮ ለማጥፋት ነው እንጂ ጥረት የሚደረገው። ከዛ ባሻገር በራሱ ተነሳሽነት አደጋውን ለመከላከል የተነሳን ህዝብ የሚመለስበት ምክንያት የለም። ነገር ግን አሁን ይሄንን ቅሬታ ያቀረቡት ወገኖች ይሄንን ቅሬታ ከምን በምን መነሻ አቀረቡ የሚለውና የመሳሰለውን ወደፊት በደንብ የምናጣራው ነው የሚሆነው። አጠቃላይ ጉዳቱ የጉዳቱ መጠን እና መንስኤውንም ጭምር በዚህ ሂደት ያሉ ቅሬታዎችም ካሉ በዚህ መልክ ቅሬታዎች ያሉ መሆኑን እስካሁን መረጃ አልደረሰንም። ነገር ግን አሁን ርብርብ እየተደረገ የነበረው አደጋውን ለመቀነስና ለመቆጣጠር ነው። ሌላ የጎንደር ከተማ ነዋሪና በዚህ ስፍራ በንግድ ስራ እንደሚተዳደር የገለጸው ስሙን እንዳልገልጽ የጠየቀኝ በዚህ ገበያ ቦታ የደረሰው ቃጠሎ በአደጋ የመጣ አይደለም፣ እንዳናጠፋም ሆን ተብሎ ተከልክለናል፤ ብሎ ያመነበትን ምክንያት ጠይቄው ነበር። ሁሉም ነገር ሽብር አደላ ያለ ጎንደር ላይ ምን ሰላም አለ? ወጣቱ በሰላም በነፃነት መኖር አይችልም። ገብቶ መውጣት አይችልም። በዓል አለ ብሎ መደሰት አይችልም። ሁሉም ነገር እኮ ወታደራዊ አገዛዝ ውስጥ ያለ ሀገር አይደል ያለ። ስለዚህ አንድ ባለሱቅ የሆነ ሰው ቁልፍ ዥን የንብረቴን ለማውጣት ሲሂጄ እንኳን የተወሰነ ማዳን እየቻልኩኝ ግን በጥይት እያባረሩን ነበር። እየነደደ ማለት ነው። እና ህብረተሰቡ ራሱ እንዳይጠጋ ማድረጋቸውን እነሱ ሴራ ባይሆን ኑሮ ህብረተሰቡ የተቻለውን አቅም ፈጥሮ እንዲያድን ውሃ ይዞ አፈር ይዞ እንዲያጠፋ ማድረግ ይቻል ነበር። ስለዚህ የእሱ እጅ መሆኑ የምናውቀው በዚህ ነው። ኖርማሊ ሌላም ቤት ሲቃጠል እኮ ከእሳት አደጋ ከምኖች የወጣት ርብርብ ነው የሚያድነው ንብረትን የሚያጠርፍ የሰው ልጅንም ማዳን የሚችለው ወጣቱ ነው። ስለዚህ ወጣቱ እንዳይቀርብበት የሚስከተባረረ ደግሞ መንግስት ራሱ ነው ያቃጠለው ማለት ነው። በአሁኑ ሰዓት ያለውም ትንሹም ትልቁም ካድሬ የራሱን ወጣት አሳልፎ እየሰጠና እያስገደለ እያሳሰረ ባለበት ዘመን ላይ ለአማራ ማን ይቆረቆራል? ለአማራ ማን ያስባል? እዛ ውስጥ ደግሞ ያለ ብዙ ስራ ፈጣሪ ብዙ ቤተሰብ አስተዳዳሪ አለ። ተበድሮም ከተለያየ ነገር ቦታውንም ሽጦ ወደዛ ስራ ውስጥ የሚገባለ ሰው ያነን ያነ ያነ ሰው እንዲወድም ይፈለጋል። ለክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ያነጋገርናቸውን ነጋዴዎች አስተያየት አሰባስቤ ህብረተሰቡ ለማንኛውም አደጋ ተጠያቂ መንግስትን የሚያደርግ ከሆነ በህዝቡና በመንግስት መካከል አለመተማመን አለ ማለት ነው ብያቸው ነበር። በህዝብና በመንግስት መካከል በመጀመሪያ ደረጃ አለመተማመን የለም። ህብረተሰቡ እኮ እየተንቀሳቀሰ ያለው መንግስትን አምኖ ነው። መንግስት እንደዚህ አይነት አደጋዎችን ብቻ ሳይሆን በአጠቃላይ በጎንደር ከተማ ለምሳሌ የሚከሰቱ ችግሮችን መንግስት እንዲከላከል እገዛ እንዲያደርግ እናም የከተማውን ሰላም እንዲመልስ ህብረተሰቡ በሰፊው ውይይት ሲያደርግ ነበር ከተለያዩ የክልሉም አመራሮች በፌዴራል ደረጃ ያሉ አመራሮች ጋር። ግለሰቦች ግን የተለያየ ሀሳብ አይሰጡ ማለት አይቻልም። ከዚህ አስተሳሰብ ተነስቶ ከዚህ አስተያየት ተነስቶ ህዝብና መንግስት አይተማመንም፣ መላው የጎንደር ህዝብና የአካባቢው መንግስት፣ የክልሉ መንግስት ወይም የሀገር መንግስት አይተማመንም ብሎ ማደማደም በጣም ትልቅ ስህተት ነው። ምክንያቱም ህዝብ በአጠቃላይ እንደ ህዝብ መንግስት ለህዝቡ እየሰራ ያለውን እየለፋ ያለውን እያቀደ ያለውን እየፈጸመ ያለውን ስራ በውል ስለሚያቅና ስለሚገመግም የተሳሳተ ድምዳሜ ነው ይሄ። አቶ ንጉሱ ጥላሁን አክለው የአደጋው መንስኤ ተጣርቶ የጉዳቱ መጠን ተገምቶ ንብረት የወደመባቸው ሰዎች ሊቋቋሙና ሊደገፉ የሚችሉባቸው መንገድ ይመቻቻል ብለዋል። ለአሜሪካ ድምጽ ሬዲዮ ጽዮን ግርማ ዋሽንግተን ዲሲ።